ዜጎች ሰልፍ እንዳያወጡ መከልከል ሀሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል በኢትዮጵያ መንግስት ላይ ትችት አቅርቧል። ዓለም አቀፉ የሰብአዊ መብት ተቋም ጉዳዩን አስመልክቶ ያወጣው መግለጫ በአማራ ብሔር ተወላጆች ላይ የሚፈጸመው ማንነትን መሰረት ያደረገ ጥቃት ለማውገዝ ዛሬ የተጠራው ሰልፍ በመንግስት መከልከሉን ተከትሎ የወጣ ነው። የአማራ ክልል መንግስት ግን ሰልፉ የተከለከለው ተጨባጭ በሆነ የጸጥታ ስጋት ነው ብሏል። የክልሉ መንግስት የኮሙኒኬሽን ጉዳዮች ጽህፈት ቤት ዳይሬክተር አቶ ግዛቸው ሙሉነህ በአምነስቲ ኢንተርናሽናል ላይ እምነት እንደሌላቸው ተናግረዋል። የአማራ ብሔራዊ ንቅናቄ አብን በእንቢተኝነት ሰልፍ ባለመደረጉም አመስግኗል። አስቴር ምስጋናው ዝርዝር ይዛለች። በአማራ ብሔር ተወላጆች ላይ የሚፈጸመው ዘርን መሰረት ያደረገ ጥቃት እንዲቆም የሚጠይቅ ሰልፍ የተጠራው ለዛሬ ነበር። ተቃዋሚው የአማራ ብሔራዊ ንቅናቄ የጠራው ይህ ሰልፍ ግን የመንግስት ፍቃድ ባለማግኘቱ አልተካሄደም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተቋም እንዳለው የሰልፉ መከልከል የዜጎችን ሀሳብን በነፃነት የመግለጽና የመሰባሰብ መብት ይጥሳል። መንግስት ይልቁን ሰልፉ እንዲካሄድ ምቹ ሁኔታ መፍጠር፣ ጸጥታ የሚያስከብሩ ሀይሎችን የመመደብና በሰላም እንዲጠናቀቅ ማድረግ ግዴታ እንዳለበት ነው አምነስቲ ያስታወቀው። የአማራ ክልል መንግስት ግን ሰልፉ መከልከሉ የዜጎችንና የሀገርን ደህንነት ከመጠበቅ ጋር የተያያዘ መሆኑን ነው የገለጸው። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉ ነበር። በመንግስት መዋቅር፣ በመረጃ ስርዓታችን መሰረት ይህን ሰልፍ ተጠቅሞ ህዝቡ ላይ የበለጠ ጉዳት፣ ብሄር ከብሄር ለማጋጨት የሚያስችል ቅድመ ዝግጅት የሰራ የጠላት ኃይል አለ ነው እያልን ያለነው ተጨባጭ ነው። ለመረጃው ደህንነት ሲባል ለራሳችን ሴኩሪቲ ፐርፐስ ሲባል እሱ ለጊዜው ይፋ አናድርገውም። ግን በተጨባጭ ህዝቦች ላይ ግጭት ለመቀስቀስ ችግር ለመፍጠር ሀብት ንብረት ላይ ውድመት ለማድረስ የተዘጋጀ ኃይል አለ። ተጨባጭ ነው። ለመጠየቅም አያስፈልግም። አማራ ክልል በብዙ አይነት መንገድ በተለይ ጸረ ለውጥ ኃይሉ ሁልጊዜም አማራን አተኩሮ ጠላት አድርጎ ፈርጆ እየሰራ ያለ ኃይል አለ። ይሄ ግልጽ ነው። አማራ ክልል ሰላም ሲሆን ዳር ዳር እየዞሩ የአማራ ብሔርን ከተለያየ አካባቢ ያጠቃሉ። ይሄ እየተደራጀ ያለ የሚያጠቃው አማራ ክልል ሰላም ስለሆነ ነው የሚደረገው። ይሄ ክልል በአንድ በኩል የተፈጥሮ አደጋ ያንዣበበበት አንበጣ ወረርሽኝ ለመታደግና ወደ ሌላው አካባቢ አንበጣ እንዳይስፋፋ በአንድ በኩል፣ በሌላ በኩል ጉዳት የደረሰባቸውን ህዝቦች የለብ ቀለብ በማድረስ ሂደት ላይ ማህበረሰቡን እያጽናናን ያለንበት ሰዓት ነው። ለዚህ ስራ ሰራዊት አሰማርተናል። ፖሊስ ተሰማርተውበታል እና መላ ኃይላችን የመንግስት ትኩረት ዛጋ ነው ያለው። ስለዚህ ሰልፍ ስናደርግ ይሄን ኃይል ወደዚህ ማምጣት ማለት ያንን ስራ ትተን ወደዚህ ከዚህም ባሻገር ሌላ ምክንያት አለው ህዳሴ ግድብን በተመለከተ የአሜሪካ ፕሬዚደንት ያስተላለፉት መልእክት ትልቅ ፖለቲካዊ ጦርነት ነው ያወጁ። እዚህ ጋር በተያያዘ ምን ሰራው ስራ እነዚህ ወቅታዊ ሁኔታዎች ባሉበት ሁኔታ ኋላ በደንብ ጠርቶ የመጣው አብን የጠራው ስብሰባ በዚህ መንገድ ቢካሄድ ችግር የሚፈጥር መሆኑን ስለደረስንበት ሰልፉ መካሄድ የለበትም። ህብረተሰቡ ደግሞ ስለሚያውቅ አንድም ወደ ሰልፍ የወጣ ሀይል የለም። ዛሬ ነበር እንግዲህ ሰልፉ የሚካሄደው። በአምነስቲ ኢንተርናሽናል የሰብአዊ መብት ተቋም ላይ እምነት እንደሌላቸውም ነው አቶ ግዛቸው ለአሜሪካ ድምፅ የተናገሩት። አምነስቲ ኢንተርናሽናል በእኛ በኩል እምነት የለንም፣ ሁልጊዜም ፖለቲካሊ አፊሌትድ ነው ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲው ትናንትና ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ይላል። ያን ያህል አምንስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርንም ሆናል። እውነት ከሆነ እውነት ከሆነ ደጋግሞ መጨነቅ ያለበት እነዚ ሰዎች ፍትህ እንዲያገኙ። ከዚህ አኳያ ህግ ተጣሰ የሚለው ውሃ የሚቋጥር ክስ ሊሆን አይችልም። ተቀባይነት ያለው አይደለም። ግርግር ስለሚ ራሱ እዛ ውስጥ የሚሰሩ ሰዎች በተለያየ ጊዜ ቲፒልፍ በስልጣን በነበረ ጊዜ ያስገባቸው ሀይሎች ስላሉ የቲፒልፍን አጀንዳ ለመፈጸም ለማስፈጸም የተዘጋጀ ሀይል ስላለ በዚህ ደረጃ የሚወጣ ስለሆነ ይህን ጠንቅቀን ስለምናቅ እኛ እርባናቢስ መግለጫ የሚያስደነግጠንም አይደለም ለዚህ ምንም ትኩረት የማንሰጠው እንደሆነ መታወቅ አለበት። የሚል የሰልፉ አላማ የነበረው እንግዲህ በተለያዩ ክልሎች ላይ የሚኖሩ የአማራ ብሔር ተወላጆች ላይ የሚደርሰው ያለው ጥቃት እንዲቆም አጥፊዎች እንዲጠየቁ የመጨረሻ እልባት እንዲደረስ ነው። ለዚህ የክልሉ መንግስት ምን እየሰራ ነው? ብዙ ወገኖች የክልሉ መንግስት ቸልተኛ ነው፣ እየሰራ አይደለም የሚል ትችት አላቸው። ልክ ነው። ከየትኛውም አካባቢ አማራ ሲገደል፣ ሲፈናቀል ከፌዴራል መንግስቱ ጋር ሆነን ያላሰለሰ ጥረት እያደረገ እሌት ተቀን ነው እየሰራን ያለ ነው፣ ያለ ረፍት ያው ስራችንን ብዙ ስለማንናገረው የፌዴራል መንግስቱም አሁን በትኩረት ስራ እየሰራ ነው። የመጀመሪያው ጉዳይ የህግ የበላይነትን ማስከበር ነው። ከህግ አኳያ ብዙዎቹ በተግባሩ ላይ እንቅስቃሴ ያደረጉት ሰዎች ከህግ ቁጥጥር ውጭ ናቸው ማለት አይቻልም። ብዙዎቹ ለህግ እየቀረቡ ነው ያሉት። ጉራ ፈርዳም፣ ቤኒሻንጉልም፣ ሌላም አካባቢ ላይ በጣም በብዙ መቶዎች የሚቆጠር ሰው እየታሰረ እየተጠየቀ ያለበት ሁኔታ ነው ያለው። በዘላቂነት ግን የሚሆነው አሁንም ከክልሎች ጋር በጋራ መስራት ነው የሚያስፈልገው። በዲሞክራሲያዊ መንገድ በመቻቻል መርህ ላይ ተመስርተን መስራት ነው ያለብን። ከዚያ ውጭ ተቋማዊ ግንባታው ላይ አተኩረን መስራት ነው ያለብን። ቤኒሻንጉል ክልል ላይ እጃችንን ጭምር አስገብተን ክልሉ መንግስት ጋር ተመካክረን አመራር ተመድቦ ጭምር በጋራ እያወያየን ታች ድረስ ለማደራጀት ሚኒሻውን ለማጠናቀር፣ አደረጃጀቶቹ እንዲጠናቀሩ የማድረግ ስራ ጭምር እየተሰራ ነው ያለው በግልጽ ከዚያ ውጭ ሰዎችን የማጽናናት ስራ፣ እርዳታ የመስጠት ስራ እንዲደራጁ የማድረግ ስራ። እንዲደራጁ ማለት አንዳንዱ ትርጓሜውን ያዛባል። ተደራጅቶ ወደ ጦርነት ግባ አይደለም እያልን ነው ያለው። እንዲደራጁ ማለት በሰፈር በተገቢው መንገድ በልማት ቡድን ተደራጅቶ በአመራር ውስጥ ገብቶ ራሱን እንዲጠብቅ መረጃ እንዲደርሰው የማድረግ መረጃ ሲደርሰው ለመንግስት ፈጥኖ እንዲያሳውቅ የማድረግ አሰራርን ዘርግተን ለመስራት እጥረት እያደረግን ነው ያለነው ነው። ከዚህ ውጭ ሌላ መፍትሄ የለውም። የአማራ ብሔራዊ ንቅናቄ አብን ዛሬ በእንቢተኝነት ሰልፍ አለማድረጉን ግን ዳይሬክተሩ አመስግነዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው